የባለ ብዙ ቀለም ሐሳቦች መናህሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ በቀጥታ ከዋሽንግተን ዲሲ የአሜሪካ ድምፅ ስቱዲዮ የሚተላለፍላችሁ የጋቢና ቪኦኤ መሰናዶ ተጀመረ። እንደምናመሻችሁ። ዛሬ ቀኑ ሰኔ 18 2011 ዓ ም ነው። በዛሬ ከያዝናቸው ጉዳዮች መካከል የተወሰኑትን እንንገራችሁ። ሰሞኑን በጠባቂያቸው የተገደሉት የጦር ኃይሎች ኢታማዦር ሹም ጀኔራል ሰአረ መኮንንና ጡረተኛው ጀኔራል ገዛይ አበራ አስክሬን ዛሬ በሚሊኒየም አዳራሽ ሽኝት ተደርጎለታል። እኛ ይሄ ነገር በጣም ቆጭቶናል፣ በጣም አናዶናል። ጀኔራል ሰአረ ሲሰራ የነበረው ጀኔራል ሰአረ ዓላማ በማሳሳት የጀኔራል ሰአረ ገዳዮችን ለማሳፈር የእነሱ ፍላጎት እንዳይሳካ ለማድረግ ሁኔታ ገላለ በመቻቻል አብሮት መስራት የሚያመን ኢትዮጵያዊ ነበረ። የሁለቱ ጄኔራል ልጆች ልጆች ያደረጉትን ንግግር ነበረ የሰማ ነው። ከዚህ በተጨማሪ ደግሞ የአዲስ አበባ ባለደራ ምክር ቤት ባልደራስ አባላቶቼ ለስር እየተዳረጉብኝ ነው ብሏል። ከውጭ የመጣ ችግር ሳይሆን እዚያ ፓርቲ ውስጥ ያለ ችግር ነው። ፓርቲ ውስጥ በተፈጠረ ችግር ከፓርቲ ውጭ ያሉ የኢህአደግ ተቀናቃኞች ናቸው ተብሎ ተብሎ የሚታሰቡ ግን ሰለባዊ የሆኑ ነው። የምክር ቤቱ ሰብሳቢ ጋዜጠኛና የመብት ተሟጋጅ እስክንድር ነጋን የሰማችሁት። ዝርዝር ጉዳዩን ቆየት ብለን እናስደምጣችኋለን። እነኝህና ሌሎች የኢትዮጵያን ወቅታዊ ጉዳዮች የሚነግሩን ዘገባዎች ይደመጣሉ። አብሬያችሁ የማመሻው ሀብታሙ ስዩም ነኝ። ሞክቢል ያቤሮ ደግሞ በድምፅ ምህንድስነው ነው አብሮን ያመሻል። አሁን ወደ አበይቱ ዜና እንሻገር። የጠቅላይ ሚኒስትር ቢሮ የመፈንቅለ መንግስት ሙከራ ካለው ካለፈው ቅዳሜ ጥቃት በኋላ በአድማው መሪነት በተጠረጠሩት ጀኔራል ዓላማና ፍላጎት ዙሪያ ጥያቄዎች እየተነሱ መሆናቸው ተነግረዋል። ትናንት ሰኞ እንደዘገብ ነው ብርጋዴር ጀኔራል አሳምነው ጽጌ ሊያመልጡ ሲሉ በፖሊስ ታድነው መገደላቸውን የፌዴራል ፖሊስ ኮሚሽን ኮሚሽነር ጀኔራል እንዳሻው ጣሰው ለአሜሪካ ድምፅ ገልጸዋል። ጀነራል አሳምነው የአማራ ክልል የሰላምና የደህንነት ቢሮው ኃላፊ እንደነበሩም ይታወቃል። ብርጋዴር ጀነራል አሳምነው ባለፈው ቅዳሜ የአማራ ክልላዊ አስተዳደር ፕሬዚዳንት የነበሩትን እንዲሁም አማካሪያቸውን የክልሉን አቃቢ ህግ ጨምረው እንደ ገደሉና በፌዴራል መንግስቱም ይህንን ማድረግ ያደረጉ እሳቸው ናቸው በሚል ጣት ተቀስሮባቸዋል። በሌላ ነገር ግን በተያያዘ ዜና የጦር ኃይሎች ታማዦር ሹም ጀነራል ሰዓረ መኮንን ከባህር ዳር 500 ኪሎ ሜትር ርቀት አዲስ አበባ ላይ በጠባቂያቸው መገደላቸውን የጠቅላይ ሚኒስትር ቢሮ አስታውቋል። ስለ ኢትዮጵያ እንደሚያጠናና እንደሚጽፍ የተገለጸው ጋዜጠኛ ዘካርያስ ዘላለም ከቪኦኤ ጋር ባደረገው ቃለ ምልልስ ጀኔራል አሳምነው ረጅምና ውስብስብ ታሪክ ያላቸው ሰው መሆናቸውን ተናግረዋል። ጀኔራሉ በሟቹ ጠቅላይ ሚኒስትር አቶ መለስ ዜናዊ አገዛዝ ለአውሮፓውያን አቆጣጠር በ2009 ዓ.ም በመፈንቅለ መንግስት ሙከራ ተጠርጥረው መታሰራቸውን የሚናገረው አቶ ዘካርያስ ከሌሎች ሀያ የሚሆኑ ወታደራዊ መኮንኖች ጋር ዕድሜ ልክ እስራት ተፈርዶባቸው እንደነበረም ያስታውሳል። በኋላም በጠቅላይ ሚኒስትር አብይ አመራር ከስር ተፈተው የተሻረ ማዕረጋቸውንና ጥሮታቸው ተከብሮላቸው በመንግሥቱ ውስጥ እንዲያገለግሉ ተደርገው እንደነበረ ጋዜጠኛ ዘካርያስ ተናግሯል። በተጠርጣሪው ጄኔራልና በመንግሥቱ መካከል ከቅርብ ጊዜያት ወዲህ አንዳንድ ቅራኔ መከሰቱን ዘካርያስ ቢናገርም ስለ ቅዳሜው ያልታሰበና ድንገተኛ አደጋ ምልክት ሰጪ የሆነ አንዳች ፍንጭ የለም። እንዲያውም ይላል ዘካርያስ፣ የጥቃቱ ዓላማና ምክንያትም አይታወቅም ብሏል። በክልል ውስጥ የተካሄደ መፈንቅለ መንግስት እንደምን ተቀባይነት እንደሚኖረውም አይገባኝም ያለው ዘካርያስ ያንድን ክልል ርዕሰ ከተማ መቆጣጠር ጠቅላላውን ክልል ለመቆጣጠር ዋስትና አይሆንም ብሏል። የሂውማን ራይትስ ዎች ተመራማሪ ፍሌክስ ሆርን ጥቃቱን ለየት ባለና ጎሳ ውስጥ ከተፈጠረ ውጥረት አንጻር ነው የተመለከተው። ከፎሬን ፖሊሲ መጽሔት ጋር ባደረገው ቃለ ምልልስ የአማራው የጎሳ ቡድን በኦሮሞ ጠቅላይ ሚኒስትር በዶክተር አብይ መንግስት ላይ እርካታ ማጣቱን ነው የጠቆመው። ይህንና መሰል ጉዳዮችን በመጽሔቱ ዝግጅት ዘርዘር ብለን እናሰማችኋለን። እናመሰግናለን። አሁን ወደ ያዝናቸው አቤት አበይት ዘገባዎች እናምራለን። የጋቢና ጉዟችን ይቀጥላል። ጽዮን ግርማና ሀብታሙ ስዩም አብረን ካድማ ስንሻገር እንላችኋለን። ከጋቢና ጋር ናችሁ። ከአሜሪካ ድምፅ ራዲዮ ነው ወደ እናንተ እየቀረበ ያለው። አብራችን ስለሆናችሁ እናመሰግናለን። ወደ ቀዳሚው ዘገባ እናምራ። ሰሞኑን በጠባቂያቸው የተገደሉት የጦር ኃይሎች ኢታማዦር ሹም ጀነራል ሰዓረ መኮንንና ጡረተኛው ጀኔራል ገዛኢ አበራ አስክሬን ዛሬ በሚሌኒየም አዳራሽ ሽኝት ተደርጎለታል። የጦር ኃይሎች ኢታማዦር ሹም ጀነራል ሰዓረ መኮንን በሀገሪቱ የተጀመረው ለውጥ ለኢትዮጵያ ሕዝብ ያለውን ፋይዳ በማስቀደም የበኩላቸውን ሚና በማስቀደም በሕይወት ታሪካቸው ውስጥ ትልቅ ትልቅ አስተዋጽኦ እንዳበረከቱ ተጠቅሷል። ጠቅላይ ታማዦር ሹሙ በኢትዮጵያ ብዙ ጫናና ተግዳሮት በማለፍ ከፍተኛ ሚና መጫወታቸው ተዘርዝረዋል። እስክንድር ፍሬው ቀጣዩን ዘገባ ልኩልናል። ስሜት የተቀላቀለበት ከፍተኛ ሀዘን የተንጸባረቀበት የሽኝት ስነ ስርዓት ነው ዛሬ በሚሊኒየም አዳራሽ የተካሄደው። ከከፍተኛ ባለስልጣናት እስከ ጠቅላይ ሚኒስትር አብይ አህመድ ሀዘናቸውን የገለጹበት አምርረው ሲያነቡ የታዩበት ሽኝት ጠቅላይ ኤታማዦር ሹምስ አረ መኮንን በአስራ ዘጠኝ ስልሳ ዘጠኝ ወደ ትጥቅ ትግል ከገቡበት እስከ ዛሬ ድረስ በርካታ ግዳጆችን በብቃት መወጣታቸው መምራታቸው በሕይወት ታሪካቸው ተገልጿል። በኢትዮጵያ የተከሰተውን ለውጥ ተከትሎም በመከላከያ ሰራዊቱ እየተካሄዱ ያሉ የማሻሻያ እርምጃዎችን በማቀድ የመሪነት ሚናቸውን መወጣታቸው ተመልክቷል። በአገሪቱ የተለያዩ አካባቢዎች የሚታዩ የጸጥታ መደፍረሶችን ለማስተካከል ሲሰሩ መቆየታቸውምን የተጠቀሰው በመከላከያ ሰራዊቱ ውስጥ እየተካሄደ ያለው የማሻሻያ ስራ በውጤታማነት እንዲቀጥል ለማድረግ መስራታቸው ተብራርቷል። በብዙ ጫናና ተግዳሮት ውስጥ በማለት ከምንም በላይ ለውጡ ለኢትዮጵያ ሕዝብ ያለውን ፋይዳ በማስቀደም የበኩላቸውን ሚና ተጫውተዋል በሚል ነው የተገለጸው። የጄኔራሉን ከፍተኛ አስተዋጽኦ ያደነቁት የኢትዮጵያ ጦር ኃይሎች ምክትል ጠቅላይ ኤታማጆር ሹም ጄኔራል ብርሃኑ ጁላ ሀገራችን እንደዚህ አይነት የጦር መሪ ስለነበራት ልትኮራ ይገባል ብለዋል። በእሳቸው ላይ ግድያ መፈጸሙ ግራ እንዳጋባቸውም ተናግረዋል። ለሀገር እየሰራ ሁሉንም እያቻቻለ፣ ሁሉንም እያገለገለ፣ ሁሉንም እየሰማ፣ ሁሉንም እያስተናገደ ባለበቱት ምን በድሎ ነው የሚገደለው? ምን በድሎ ነው የሚገደለው? የምግብ የቴሳለታ እኔ ደግ እንዳለው በግል ያመኛል። በጣም ትክክል አይደለም። ጀነራሉ የስልጣን ሩጫ ላቸው ሰው እንዳይሞት የተፈናቀለ እንድመለስ እኔ እየሰሩ ያሉት ሌላ የሚሰሩ ነገር የላቸውም። አብረን ነው የሚሰራው። ምንም የወቀትላቸው ነገር የላቸውም። እኛ እኛ ይሄ ነገር በጣም ቆጭፈናል። በጣም ማናዶናል። ጀነራል ሳረስ የሰራ የነበረው ጀነራል ሳረስ አላማ በማሳካት የጀኔራል ሳሬ ገዳዮችን ለማሳፈር የእነሱ ፍላጎት እንዳይሳካ ለማድረግ ቆርጠን ቆርጠን እንታገላለን። በዚሁ ስነ ስርዓት ላይ የተናገረው የኤታ ማጆር ሹሙ ወንድ ልጅ ማዕሾ ሳርም አባቱ በኢትዮጵያ ጉዳይ የነበራቸውን አቋም ጠቅሷል። በመጀመሪያ ላይፈገ መንግስት ዝግጅ ሰላበታ

አንድ እናረጋታለን። ጄኔራል ሰዓረ መኮንን የኢትዮጵያ ጦር ኃይሎች ጠቅላይ ኤታ ማጆር ሹም ሆነው የተሾሙት በአገሪቱ የተከሰተውን ለውጥ ተከትሎ ወደ ስልጣን በመጡት ጠቅላይ ሚኒስትር አብይ አህመድ ነው። ከዚያ በፊት ግን በሌሎች ከፍተኛ ወታደራዊ ኃላፊነቶች አገልግለዋል። የደርግ መንግስት ከስልጣን እንደተወገደ የምስራቅ እዝ ምክትል አዛዥ ነበሩ። በአስራ ዘጠኝ ዘጠና አንድ ብርጋዴር ጄኔራል ሆነው ተሾሙ። በአስራ ዘጠኝ ዘጠና ስምንት ወደ ሜጀር ጄኔራልነት አደጉ። ሙሉ ጄኔራል የሆኑት ደግሞ በሁለት ሺ አስር አመተ ምህረት ነው። ጄኔራል ሰዓረ መኮንን ሰኔ አስራ አምስት ሁለት ሺ አስራ አንድ አመተ ምህረት በመኖሪያ ቤታቸው እንዳሉ በጠባቂያቸው ሲገደሉ አብረዋቸው የነበሩት ሜጀር ጄኔራል ገዛኢ አበራም የጥቃቱ ሰለባ ነበሩ። ዛሬ በሚሊኒየም አዳራሽ ሽኝት የተደረገውም ለሁለቱም ጄኔራሎች አስከሬን ነው። እሳቸውም እንደዚሁ በአስራ ዘጠኝ ስልሳ ዘጠኝ አመተ ምህረት የህወትን የትጥቅ ትግል ከተቀላቀሉ ጊዜ አንስቶ በተለያዩ ኃላፊነቶች ማገልገላቸው ተጠቅሷል። ከደርግ መንግስት መውደቅ በኋላ የነበራቸው የመጀመሪያ ኃላፊነትም በሀገር መከላከያ ሚኒስቴር በሎጂስቲክስ ዋና መምሪያ የስንቅና ንብረት መምሪያ ኃላፊነት ነበር። ከአስራ ዘጠኝ ሰማንያ አምስት እስከ ሁለት ሺ አምስት አመተ ምረት ደግሞ የአገር መከላከያ የሎጂስቲክስ መምሪያ ዋና ኃላፊ ሆነው አገልግለዋል። ሜጀር ጄኔራል ገዛኢ በሁለት ሺ አምስት አመተ ምረት በመከላከያ የመተካካት ሂደት በክብር በጡሮታ ቢሰናበቱም ሀገራዊ አስተዋጽቸው አለመቋረጡ በህይወት ታሪካቸው ተመልክቷል። የፐብሊክ ሰርቪስ ትራንስፖርት የተለያዩ መመሪያዎችን አዘጋጅተው በማደራጀትና የአመራር ቦርድን በመምራት በኢትዮጵያ ባህር ትራንስፖርት ድርጅት አማካሪነት በሀገር መከላከያ ሚኒስቴርም እንደዚሁ በአማካሪነት ማገልገላቸው ነው የተብራራው። በሚሊኒየም አዳራሽ ሽኝት የተደረገለት የሁለቱ ጄኔራሎች አስከሬን የቀብር መስራቱ ወደሚፈጸምበት መቀሌ ተጉዟል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ እስክንድር ፍሬውን ነበር ያዳምጣችሁ ድሳ በጠባቂያቸው የተገደሉት የጦር ኃይሎች ኤታማዦር ሹም ጀኔራል ሰዓረ መኮንንና ጡረተኛው ጀኔራል ገዛኢ አበራ ዛሬ እንዴት እንደተሸኙ ነው የዘገበልን። እናመሰግናለን። ወደ ሌላ አንድ ዘገባ እናቅና። በገዢው ፓርቲ ውስጥ በተፈጠረ ችግር ሰበብ የገዢው ፓርቲ ተቀናቃኞች ሰለባ እየሆኑ ነው ሲል የአዲስ አበባ ከተማ ባላደራ ምክር ቤት አስታወቀ። የምክር ቤቱ ሰብሳቢ ጋዜጠኛ እስክንድር ነጋ ከተሰረዘው የባህር ዳር ህዝባዊ ስብሰባ መልስ አባላቶቻችን ለእስር ተዳርገዋል፣ መንግሥት አስቸኳይ የእርምት እርምጃ መውሰድ አለበት ሲልም አሳስበዋል። የአዲስ አበባ ባላደራ ምክር ቤት ባልደራስ አባላቶች ለእስር ተዳርገውብኛል ሲል ለአሜሪካን ድምፅ ራዲዮ ተናግረዋል። የምክር ቤቱ ሰብሳቢ ጋዜጠኛና የመብት ተሟጋቹ እስክንድር ነጋ እንደተናገረው እሁድ ዕለት በባህር ዳር ከተማ ሊደረግ የነበረው ህዝባዊ ስብሰባ መሰረዙን ተከትሎ በቀጣዩ ቀናት ወደ አዲስ አበባ ከተመለሱት አመራሮች መካከል የተወሰኑት በፖሊስ ቁጥጥር ስር ውለዋል። ቅዳሜ ቤት ወደ ባህርዳር ሄደን ነበር። የአዲስ አበባ ምክር ቤት አባላት አብዛኞቻችን ከፊሎቻችን ወደ አዲስ አበባ በአየር ለመመለስ ስላልተፈቀደልን ስለተከለከልን፣ ግማሾቻችን በመንገድ ግማሾቻችን በአየር የተመለስነው ነው። በመንገድ ወደ አዲስ አበባ ለመመለስ ከተገደድነው መካከል እኔና ታየ እንገኝበታለን። ጠዋት ለሊት አስር ሰዓት ደርሰደጉ ማለት ነው ከገባም በኋላ በጥቂት ሰዓታት ልዩነት ውስጥ ይታየ ችኮል ታስሯል። ከእሱ ባሻገር እንደዚሁ ከምክር ቤት አባሎቻችን መካከል በጣም ጠንካራ ነው ችኮል ሆናቸው የምንላቸው አባላትና ና ሌሎች በቅተ ከተማ ደረጃ ያሉ አመራር አባላትን ታስረዋል። የምክር ቤት አባላት እንደዚህ ሚ እንደሚፈልጉ የሰማ ናቸው አሉ። የታሰሩበትን ምክንያት ለማጣራት ለመጠየቅ ሞክራችኋል? በቁጥጥር ስር ያዋላቸውስ ማን ነው የት አካባቢ ነው ታስረው የሚገኙት ይህንን ለማወቅ ችላችሁ ይሆን እስክንድር እንግዲህ ይህ ነገር እንደተሰማ እኛ ወደ አዲስ አበባ ፖሊስ ኮሚሽን ተንቀሳቅሰናል እዛ ያሉ ባለስልጣናትን ለማነጋገር ሞክረናል በደፈናው የታሰሩት በወቅታዊ ጉዳዮችን ከመባል ማሻገር ዝርዝር መረጃ ያልሰጠን የቻለ የለም እኛ እዚያ በተንቀሳቀስበት ሳሳ የዘመዶቻቸው ደግሞ ውስጥ ጋዜጠኛና የመብት ተሟጋች እስክንድር ነጋ በገዢው ፓርቲ ውስጥ በተፈጠረ ችግር ሰበብ የገዢው ፓርቲ ተቀናቃኞች ሰለባ ይሁኑ ነው ሲል ይከሳል። በባህር ዳር ከተማ የደረሰውን የባለሥልጣናት ግድያ በተመለከተ በሰፍራው የነበሩ ሰዎች በአደባባይ የሰጡት ምስክርነት ባለበት ሁኔታ ከጉዳዩ ጋር ግንኙነት የሌላቸውን ወገኖች ማዋከብ ተገቢነት እንደሚያንሰው በመጥቀስ ይሟግታል። በመጀመሪያ ነገር አሁን ወቅታዊ ጉዳዮችን በሚመለከት ምን እንደሆነ የመጀመሪያ ምስክ ደረጃ ምስክር የሆኑት የክልሉ ባለሥልጣናት ችግሩ ሲፈጠር ከስር መሰረት ሲጀምሩ ይህ እንዴት እንደተፈጠረ፣ በምን ሂደት እንዳለፈ፣ እንዴት ተቋጨ፣ ሙሉውን ሂደት የሚያውቁ የክልሉ አመራር አባላት በአማራ ቴሌቪዥን ላይ ቀርበው ሙሉ የምስክርነት ቃላቸውን ሰጥተዋል። ይህ ፖሊስ ከዚህ ያለፈ ምንም አይነት ከዚህ የጠለቀ ማስረጃ ሊያገኝ የሚችልበት ሁኔታ ያለን በህዝብ ፊት ምስክርነት ምትሰጠ ለፖሊስ ሊሰጠ የሚችለው ምስክርነት ህዝብ በግላጭ አዳምጦታል። ከዚህ የተሰጠው የመጀመሪያ ደረጃ ምስክርነት ያገኘነው ጭብጥ ችግሩ ሙሉ ለሙሉ ፓርቲ ውስጥ እንደነበር ሙሉ ለሙሉ ከውጭ የመጣ ችግር ሳይሆን እዚያው ፓርቲ ውስጥ ያለ ችግር ነው። ፓርቲ ውስጥ በተፈጠረ ችግር ከፓርቲ ውጭ ያሉ የኢህአደግ ተቀናቃኞች ናቸው ተብሎ ተብሎ የሚታሰቡ ግን ሰለባው እየሆኑ ነው። አሁንም እደግመዋለሁ። የለውጡ ተከናታን ይቸጡ የኢህአደግ ተቀናቃኝ ተብሎ የሚታሰቡ የኢህአደግ አማራጭ አማራጮች ናቸው ተብሎ የሚታሰቡ በዚህ አጋጣሚ ላይ ቁልፍ ቁልፍ የሆኑ አባላቶቻቸው እየታሰሩ ይገኛሉ። ይሄ ደግሞ የዱሮ አስተሳሰብ የዱሮ አካሄድ ነው። ለሀገር የሚበጅ አካሄድ አይደለም። በሀገሪቱ ውስጥ እየተፈጠሩ ያሉ ችግሮችን ዲሞክራሲያዊ መንገዶችን በመከተል መፍታት እንደሚያስፈልግ ያሳሰበው እስክንድር ነጋ ጭቆና ግን በአማራጭነት ሊቀርብ አይገባም ይላል። እኔ በኔ አስተያየት ጭቆና አማራጭ ፖሊሲ አይደለም። ጭቆና ወደ ባሰ ችግር ይፈተናል። የሚሻለው በዲሞክራሲ ገና ላይ መጓዝ ነው የሚል የሚል ነው እና አሁን ዛሬ የተወሰደ የህዝብ እርምጃ ጥሩ ምልክት አይደለም። ከእውነታው ጋር በግልጽ የሚጋጭ ነው እና አስቸኳይ የሆነ እርምት እርምጃ ሊወሰድበት ይገባል የሚል አስተያየት ነው ያለኝ። የአዲስ አበባ ባላደራ ምክር ቤት ባልደራስ ታስረውብኛል ያላቸውን አባላት በተመለከተ የአዲስ አበባ ፖሊስ ኮሚሽን መልስ ይሰጠን ዘንድ ደጅጠንተን ነበር። በተደጋጋሚ የደወንልላቸው የኮሚሽኑ የህዝብ ግንኙነት ኃላፊ ኮማንደር ፋሲካ ፋንታውስ ወደ ስቱዲዮ እስከገባንበት ሰዓት ድረስ ስልካቸውን ሊያነሱልን አልቻለም። የእሳቸውን መልስ ባገኘን ጊዜ እናሰማችኋለን። የአዲስ አበባ ባላደራ ምክር ቤት ባልደራስ የአዲስ አበባ ከተማ ነዋሪዎች በከተማ ውስጥ ያላቸውን መብት ለማስከበር የሚንቀሳቀስ ተቋም እንደሆነ ይናገራል። በዋነኝነት በጋዜጠኝነትና በለውጥ አራማጅነት የሚታወቁ በቀደመው ዘመን ሥራዎቻቸው እንደ ወንጀል ተቆጥረው በእስር የባጁ ሰዎች ያቋቋሙት ቡድንም ነው። ምክር ቤቱ ከዚህ ቀደም በተለያዩ ስፍራዎች ልሰጣቸው የሞከርኳቸው መግለጫዎች በመንግስት የጸጥታ ኃይሎች ሆን ተብለው ተደናቅፉብኛል ሲል መክሰሱ ይታወቃል። የኢትዮጵያ መንግስት የጸጥታ አካላት በበኩላቸው ውንጀላው መሰረተ ቢስ ነው ሲሉ ተሟግተዋል። ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ። ከጋቢና ጋር ስለሆናችሁ እናመሰግናለን። ከአሜሪካ ድምፅ ራዲዮ ነው ወደ እናንተ እየቀረበ ያለው። በትናንትናው መሰናዷችን የተፎካካሪ ፓርቲ ተወካዮች በአሁኑ የኢትዮጵያ ጉዳይ ላይ ያላቸውን አቋም አጋርተው ነበር። ዛሬም ደግሞ ታዋቂው የፖለቲካ ሰው የሆኑትን ዶክተር መራራ ጉዲናን እይታና አቋም እናሰማችኋለን። ሙክታር ጀማል ያናገራቸው እንደሚከተል ይቀርባል። ፕሮፌሰር መራራ ጉዲና፣ ፖለቲካል ሳይንስ ምሁር እና የመድረክ ሊቀመንበር፣ ይህን ቃለ መጠይቅ ለማድረግ ፍቃደኛ በመሆነው በአሜሪካን ትን አድማጮች ውስጥ አመሰግንዎታለሁ። ለክበት ሚድል አመሰግናለሁ። ፕሮፌሰር በቅርብ ከአማራ ክልል የተነሳው ክልሉን መሪዎች ነፍስ ያሳጣው እና መፈንቅለ መንግስት ነት የተባለ ግጭት ፌደራል ደረሰን በመምጣት መከላከያ ሚኒስትር ተመር ሹሙን ነፍስ ያሳጣ ነገር ተከስቷል። ምንድን ነው? እንዴት ነው የሚመለከቱ ተሰው? እንግዲህ የኢትዮጵያ ፖለቲካ መፈንቅለ መንግስት እንደዚህ አይነት ሁኔታዎች የሚፈጠሩት በሁለት ነገር ነው። አንደኛው ህብረተሰቡ ውስጥ ባለው የፖለቲካ ሁኔታ ላይ ሰፊ ቅሬታ

ሁሉ ፍርድ የምንለው ሁሉ ፍትሐዊ ጨዋታ ነው የሚለው ፖለቲካ እዚህ ሀገር ውስጥ መፈጠር አለበት። እንግዲህ በዋናነት መንግስት፣ ከመንግስት ቀጥሎ መንግስት እንመራለን የሚሉ የተለያዩ ፖለቲካ ኃይሎች፣ ከዚያ ቀጥሎ ደግሞ ሀገሪቷን ዲሞክራሲ ኃይሎት እናመጣለን የሚንቀሳቀሱ ፖለቲካ ኃይሎች አንድ የሆነ ብሔራዊ ነጓር ላይ የሚጨበጥ የሚጋበጥ መሬት ላይ የሚታይ ህዝቡ ደግሞ ተስፋ ሰንቆ ተስፋ ሰንቆ ይህንን የሚደግፍበት ሁኔታ እንዲፈጠር መስራት አለባቸው። ሁለተኛው በየቦታው የሚነሱ ግጭቶች እንዳይነው የጸጥታ አካሉ ደግሞ ተመጣጣኝ ይሆን አንዳንድ ጊዜ እነሱም አንዳንድ እንደምናየው ተመጣጣኝ ያልሆነ እርምጃ የሚወስዱበት ምናልባት አንዱ ወግ ነው፣ ሌላውን የሚገቡበት ሁኔታዎች ነበሩ። ስለዚህ እነሱም ተመጣጣኝ የሆነ እርምጃ እየወሰዱ ግን ፖለቲካ ሀይሉ በበላይነት ፖለቲካዊ መፍትሄ ላይ እንዲሰራ ማድረግ በጣም ወሳኝ ነው። ህዝብ የሚጠብቀው ምን የሚያደርገው ህዝብ እንግዲህ በሚችለው ያክል የተሻሉ ኃይሎች ናቸው መፍትሄ እና ችግር የተሻሉ ያስከብራሉ የሚላቸው ፖለቲካ ኃይሎችን በህጋዊ እና ሰላማዊ መንገድ ከጎኑ መቆም መጣን አለበት። ዝም ብሎ ደግሞ በተወሰነ ጠባብ ጥቅም እና ጠባብ ፍላጎቶች በየቦታው ሊኖሩ የሚችሉ ነገሮችን ደግሞ ዝም ብሎ ሀገራቸውን የማይሆንሳች ውስጥ እንዳይከቱ ደግሞ በሌላ በኩል ለመከላከል መቆም ነው። ልቃፋቶች ድርጅቶች ራሳቸው አንዳንዴ የሚገኘውን አጀንዳ የማጥወዝና ወደ ራሳቸው የመሳብ እንደምታውስ ይታያሉ። ነው ብዙ ጊዜ የሚታማው ሀገር ከፖለቲካ ፓርቲዎች ከድርጅቶች ምንድን የሚጠበቀው ይ መረጋጋትና ትዘቱን ለማብረት አስፈላጊ የሆነ ፖለቲካ መሳሳብ ገመር ጉተታ፣ ጫፎችን ይዞ የፖለቲካውን አየር አየር በማይፈለግበት አቅጣጫ የማሻ ሁኔታ መቆም የሚችለው ለእኔ ብሔራዊ መግባባት ብሔራዊ ስምምነት ላይ ሲደረግ

ዶክተር መራራ ጉዲና የኦሮሞ ፌዴራሊስት ኮንግረስ ሊቀመንበርና የፖለቲካ ሳይንስ መምህር ናቸው። በሰሞኑ የኢትዮጵያ ፖለቲካ ቀውስ ላይ ከባልደረባችን ሙክታር ጀማል ጋር ያደረጉትን ቆይታ ነው ያዳመጣችሁት። በእናንተ ስም እናመሰግናለን። ፍልስጤማውያን ባህሬን ውስጥ የተከፈተውንና ዩናይትድ ስቴትስ የመካከለኛው ምስራቅ ሰላም እቅዷን የምታቀርብበትን የሁለት ቀናት ጉባኤ በመቃወም ሰልፍ ወጥተዋል። ፕሬዚዳንት ትራምፕ ባማቻቸው ለፍልስጥማውያን የምዕተ ዓመቱ ድል ዲል ኦፍ ዘ ሴንቸሪ ብለውታል። የፖለቲካ መፍትሄ ካልተቀመጠበት ይሄ የኢኮኖሚ ዕቅድ የመሳካት ድል ይኖረው እንደሆነ ግን ለጊዜው አይታወቅም። የትራምፕ አስተዳደር እንደ አውሮፓውያን አቆጣጠር በ2017 ኢየሩሳሌም የእስራኤል መዲና ነች ማለቱ ይታወሳል። ቆንጂት ታዬ ዝርዝር ይዛለች። ባህሬን ዋና ከተማ ማናማ ላይ ዛሬ በአሜሪካ ዋና አስተባባሪነት በተከፈተው ጉባኤ ትናንትና በዋዜማው ዌስት ባንክ ላይ ፍልስጤማውያን የተቃውሞ ሰልፍ አካሂደዋል። ሞሮኮ ዋና ከተማ ራባት ላይም በሺዎች የተቆጠሩ ደጋፊዎቻቸው ሰልፍ ወጥተዋል። በዚህ ጉባኤ ላይ መገኘትን የመረጡ መንግስታት የሚሆኑ ግለሰቦች ወይም ተቋማት ከሃዲዎች ካምፕ ለመግባት የመረጡ ናቸው ሲሉ ነው የራባት ሰልፍ ተካፋይ ሲናገሩ የተሰሙት። የሰላምና የብልጽግና ምክክር ጉባኤ በሚል ስያሜ የተጠራው ስብሰባ ላይ የሚሳተፉት ሀገሮችም ጭምር ስለ ጉባኤው የተለያየ አስተያየት እንዳላቸው ታውቋል። ሳውዲ አረቢያ፣ ካታር፣ የተባበሩት አረብ ኤሚሬቶች፣ ግብጽና ዮርዳኖስ በጉባኤው ላይ እንደሚካፈሉ አረጋግጠዋል። ነገር ግን ከፍተኛ የመንግስት ባለስልጣናትን አላኩም። ዩናይትድ ስቴትስን ወክለው የሚካፈሉት የገንዘብ ሚኒስትሩ ስቲቨን ምኑቼን እና የእቅዱ ዋናው መሐንዲስ የሆኑት የፕሬዝደንት ትረምፕ አማች ጃረድ ኩሽነር ናቸው። የዋይት ሐውሱ ከፍተኛ አማካሪ ኩሽነር በዚህ እቅድ ለመካከለኛው ምስራቅ መዋለ ንዋይ ሃምሳ ቢሊዮን ዶላር ይመደባል። ይህም በዌስት ባንክ እና በጋዛ አንድ ሚሊዮን የሥራ ዕድሎችን ይፈጥራል፣ ሰላሳ ከመቶ የሆነውን የሥራ አጥነቱን መጠን ከአስር ከመቶ በታች ያወርዷል። በትክክል ስራ ላይ ከኋለ የድህነቱን መጠንም በግማሽ ይቀንሰዋል። የተዘጋጀው የአስር ዓመት ፕላን ነው። የትራምፕ አስተዳደር ዛሬና ነገ ረቡዕ የሚካሄደውን የባህሬኑን ጉባኤ ለፍልስጤማውያን ከእስራኤል ጋር ሰላም በመፍጠር ብዙ ቢሊዮን ዶላር መዋዕለ ነዋይ ተጠቃሚ የመሆን እድል የሚያገኙበት እንደሆነ እየተናገረ ነው። የፍልስጤም መሪዎች ግን የነጻ ሀገር ባለቤት እንዳንሆን የታለመ እቅድ ነው በማለት የዩናይትድ ስቴትስን የኢኮኖሚ እቅድ አውግዘውታል። የፍልስጤም ጠቅላይ ሚኒስትር ሞሐመድ ሽታይ እንዲህ ብለዋል። ኢስራኤል አሁን እስራኤልና ዩናይትድ ስቴትስ እያደረጉ ያሉት ፍልስጤማውያን እየተጎዱ ከአረቦች ጋር ግንኙነታቸውን የማሻሻል ሙከራ ነው። እኛ ደግሞ ይህን አንቀበልም። በእኛ በኩል ሙሉ በሙሉ ውድቅ ነው። የዛሬው ቀን የቁጣ ቀን ነው። በየትኛውም ቦታ ያሉ ፍልስጤማውያን በሙሉ በአንድነት ከፕሬዝደንት አባስ አመራር ጎን ቆመዋል። ነቃፊዎች በበኩላቸው የትረምፕ አስተዳደር የፍልስጤማውያንን ጉዳይ ከራሳቸው እጅ አውጥቶ ከእስራኤል ጋር ወዳጅነታቸውን እያጠበቁ ላሉ የአረብ ሀገሮች እየሰጠ ነው ብለዋል። የፍልስጤማውያንን የነጻ ሀገር ባለቤትነት ጉጉት ያላካተተ እቅድ ፍሬያማ የመሆን እድል እንደማይኖረው ነው ብዙዎቹ የሚናገሩት። ቆንጅትን እናመሰግናለን። እንግዲህ ከሌሎችም ቦታዎች ያገኘናቸው ኢትዮጵያ ውስጥ በተከሰተው ክስተት እና ከእሱ ጋር በተያያዙ ጉዳዮች ላይ የሚመጡ ዜናዎች አሉ። አንደኛው እንግዲህ የብርጋዴር ጀኔራል አሳምነው ጽጌ አስክሬን ላሊበላ አየር ማረፊያ መድረሱ ነው። በስፍራ የሚገኙት የላሊበላ ከተማ አስተዳደር ምክትል ከንቲባ አቶ ማንደፍሮ ታደሰ ለቢቢሲ ገልጸዋል። በዛ አስክሬናቸው መድረሱን ትናንት የብርጋዴር ጀኔራል አሳምነውን መገደል ከተሰማ በኋላ ቤተሰቦቻቸው አስክሬናቸው በክብር እንዲሰጣቸው ለወረዳው መንግስት ጥያቄ በማቅረባቸው ጥያቄያቸውን የክልሉ መንግስት ተቀብሎ አስክሬናቸው እንደተሸኘ አቶ ማንደፍሮ ተናግረዋል። የጀኔራሉ ቤተሰቦች፣ የአካባቢው ነዋሪዎች፣ የአካባቢው የመንግስት አመራር አካላት፣ የጸጥታ ኃይሎችና የቤተ ክርስቲያን ቀሳውስት በአውሮፕላን ማረፊያው መገኘታቸውም ተሰምተዋል። ከቤተሰቦቻቸው ጋር ገና ስላልተነጋገሩ የብርጋዴር ጀኔራሉ የቀብር ስነ ስርዓት የትና መቼ እንደሚፈጸም በእርግጠኝነት መግለጽ እንደማይችሉ የገልጸዋል። እንግዲህ ከንቲባው ኅብረተሰቡ ሀዘኑን የሚገልጽበት በከተማው አደባባይ ትልቅ ድንኳን የተዘጋጀ መሆኑም ተሰምተዋል። አድማጮች፣ እስካሁን ድረስ አብራችሁን ስለነበራችሁ እናመሰግናለን። የዛሬ አስተናጋጃችሁ ሀብታሙ ስዩም ነበርኩ። በድምፅ ምህንድስናው ደግሞ ሞክቢሊያ ቢሮ አብሮን ነበረ። በነገ ዕለት በአዳዲስ እና ባልተሰሙ ሌሎች ዘገባዎች እንገናኛለን። ምሽታችሁ ከእኛ ጋር ስለነበረ በጣም እናመሰግናለን። ደናደሩ डिओ सगले अमेरिका